ሐኪሙን ይጠይቁ ለምሽቱ ፈጣንና የበዛ የልብ ትርታ ምንነትና ምልክቶቹን አስመልክቶ የጀመረውን ቅንብር ይዞ ነው የቀረበው። ይህ ፈጣንና የበዛ የልብ ትርታ የጤና እክል ሆኖ የሚወሰድባቸውን ሁኔታዎችና ሕሙማን ወደ ሕክምና ተቋማት ከመሄዳቸው አስቀድሞ ሊዘጋጁባቸው የሚገቡ መንገዶችን ያስረዳል። ሙያዊ ማብራሪያውን የሚሰጡን በዩናይትድ ስቴትስ ሚነሶታ ክፍለ ግዛት የሄንቲን ካውንቲ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ዶክተር ውብሸት አየነው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አሉላ እዚሁ አጠገባችን ነውና ቀደም ያለውን ዘገባ አንብቦ እዚሁ አቆይተነዋል። አሉላ፣ ወደ ህክምና ተቋማት ከመሄድ አስቀድሞ መደረግ ያለባቸውን ዝግጅቶች የተመለከተ የሚሰጡት ምክር ጠቃሚ እንደሚሆን ነው የምገምተው። ሁላችንም እናደርጋለን ወይ ሌላ ጥያቄ ነው። ሐኪሞቹን ጊዜ ኖራቸው ደግሞ ቁጭ ብለው አይጠብቁም እስከምናስታውስ ትክክል ነው። ብዙ ሀኪሞች በዚህ ሰዓት ሲሰሙ እንደ ዶክተር ውሸት ሁሉ እሰየሁ ጥያቄ ተጠየቀልኝ ማለታቸው አይቀርም፣ ግን ታካሚዎችም የሚያተርፉበት ጉዳይ ነው። ዝርዝሩን በፕሮግራሙ እናቀርባለን። በሌላ ጊዜ ደግሞ በሰፊው በዚሁ ርዕስ ላይ ብቻ አተኩረን እንመለስበታለን። ከመሄድሽ በፊት ምን አይነት ነገር እንደተሰማሽ የነበረሽ ንዛ ስደርሺ በብዙ ነገር ይጠፋሻል ህመሙ አለ፣ ሌሎች ነገሮችም አሉ። ሁለተኛ በጊዜ ውስጥ የሚለወጡ ነገሮች አሉ። ለሀኪም ምናልባት ማስታወሻ ቀዳሚ ይሆናለን። የቀረውን ዶክተር ቡሸን እንዲሉልን። ይሄ ርዕስ ግን በያሉበት አድማጮችም እንዲነጋገሩበት ጭምር ነው። የህክምናውን ውጤት በመወሰን ትልቅ ሚና አለው። እናመሰግናለን አሉና ዶክተር ውብሸት በቅድሚያ ለጊዜው አመሰግናለሁ። ምንም አይደለም፣ ደስታዬ ነው። ከአድማጭ የደረሰንን ጥያቄ መነሻ ያደረገው ተከታታይ ፕሮግራማችን የልብ ከተለምዶ ፍጥነት ጨምሮ መምታትን ይመለከታል። ታዲያ አስቀድመን መነሻ የሆነንን ይህን የአድማጫችንን ጥያቄ መልሰን እንሰማና ወደ ዝርዝሩ ብንዘልቅ ሰላም፣ የአሜሪካ ድምጽ አቅራቢዎች ባካችሁ አንድ ጥያቄ ነበረኝ ስለ ልብ ትርታ የማያቋርጥ ልብ መምታት ወይም ሄርት ፓፒቴሽን የሚባለው ነገር በማክሰኞው ሐኪሙን ይጠይቁ ዝግጅታችሁ ላይ ለምን እንደሚነሳ በምን መንገድ እንደሚመጣ ማወቅ ስለምፈልግ ባካችሁ ሐኪም አነጋግሩና ተባበሩ። አመሰግናለሁ። አልማዝ ከዶምቤር ዶክተር ብሸት የልብ በፍጥነት መምታት በጊዜያዊ ሁኔታዎች ቀስቃሽነትም ሊከሰት ይችላልና የአድማጫችንን ጥያቄ እንደተከታተሉት፣ ለመሆኑ ይህ የማያቋርጥ የልብ አመታት ስልት መረበሽ በምን ይከሰታል? ከጊዜያዊነት አልፎ አሳሳቢ የጤና ችግር ተደርጎ የሚወሰደውስ መቼ ነው? አድማጫችን ያመጡት ጥያቄ ለብዙ ሰውም እንደዚሁ የመጣ ጥያቄ ይመስለኛል ና የልብ ትርታ መረበሽ የሃርት ፓልፒቴሽንስ የምንለው ጉዳይ ብዙውን ጊዜ ያን ያህል ለጤና የሚያሰጋ ነገር አይደለም። ትልቁ የሚያመጣው ችግር ያው ያንን ግለሰብ ማስጨነቁና ይህ ምን ሊሆን ይችላል ብለው ማሳሰባቸው ነው። ግን እንዳልከውም አንዳንድ ጊዜ ተራ ከሆኑ ነገሮች ወይም በናይን ከሆኑ ምክንያቶች ያልፍና ሌላ ጠለቅ ያለ በሽታ ላይ ያለ ችግር የሚያመለክት ወይም ደግሞ የእሱ መከሰቻ ሊሆን ይችላል እና ብዙ ጊዜ እነዚህ ነገሮች አንድ ቀን ብቻ መጥተው ያላለፉ ከሆኑ አጭር ጊዜ ሳይሆን ረዘም ላለ ጊዜ እየተደራረቡ ከቀን ቀን የሚመጡ ከሆኑ ከሱ ጋር በተገናኘ ሁኔታ የትንፋሽ ማጠር ሊመጣ ይችላል። ደረታቸው ጋር ጭንቀት ሊያስከትልባቸው ይችላል፣ እንደ ቸስፔን ማለት ነው። ሊያዞራቸው ይችላል፣ ወይም ደግሞ እዚህ ደረት ላይ ጭነት መሰማት፣ ከዛም አልፎ ደግሞ አንዳንድ ሰዎች ፌንትም ሊያደርጉ ይችላል። እንደዚህ እንደዚህ አይነት ነገር በሚያደርግበት ጊዜ ቅድም ካልኩት ዝም ብሎ ተረኛ ወይም በ ገና ከምንለው ትንሽ ሌላ ክትትል ወደሚያስፈልገው ወይም እንሄዳለን። አዎ መሊግነንት እየሆነ ይሆናል ማለት ነው። ስለዚህ መቼ ነው ራ አይነት የልብ ትርታ መረበሽ የሚሆነው የሚለውን ነገር ብናየው ሊያቃልልን ይችላል። ለምሳሌ አንዳንድ ነገሮች አሉ ሰዎች በቀን ሕይወታቸው ውስጥ የሚያጋጥሟቸው ነገሮች፣ የሰው መጨነቅ፣ የሰው እንቅልፍ አለማግኘት። አንዳንድ ጊዜ ደግሞ እንቅልፍ የማያገኘው ሰው ተደራራቢ ችግሮች ሊመጡ ይችላሉ፣ የልብ ትርታውን የሚረብሽ። ለምሳሌ የማይተኛ ሰው ብዙ ቡና መጠጣት ይፈልጋል። ቡና በተጠጣ ቁጥር፣ ካፊኑ በጨመረ ቁጥር ካፊም ደግሞ ልብን ሊያርበተብት ይችላል። ብዙም አይተኛ ሰው አንዳንድ ጊዜ አስተሳሰቡ ሙዱ ትንሽ ከተረበሸ ወይ ትንሽ አልኮሆል ለመዝናናት ይፈልግ ይሆናል። እሱም ደግሞ እንደገና ከዚህ ከፓልፒቴሽንስ ጋር የተገናኘ ጉዳይ ይኖረዋል እና ያንን ግለሰብ ሄዶ ከዛሬ ጀምሮ እንዳትጨነቅ ማለት ባይቻልም በሕይወት ውስጥ እንግዲህ አይ አትጨነቅ ማለት አይቻልም። አዎ ህይወታችን በሙሉ አለፍ አለፍ እያለ በስራም በኑሮም በሁሉም ነገር ስላለበት ማለት ባይቻልም እሱን ግን አውጥቶ ይሄ እኮ ይሆናል ዋናው መሰረቱ የሁሉ ችግር ተብሎ ጭንቀት በተቻለው ያህል መቆጣጠር ቢቻል፣ አብሮም ደግሞ እነዚህ አልኳቸው ሌሎች ነገሮች በሚቀሩበት ጊዜ ለብዙ ሰዎች ያቺ እየተርበተበተች የምታስቸግራቸው የልብ ትርታቸው መረበሽ ትቀርላቸዋለች ማለት ነው። መልካም። ልብ ሲያርብተብት ብለውታል። ዶክተር ብሸት ቀደም ብለው በውል ለይተው እንዳመለከቱት ይህ የልብ አመታት ስልት መረበሽ ከጤናማ ሁኔታ ውጪ ያንዳች የጤና ሁከት ምልክት ሆኖ ሲገኝ የሕክምና እርዳታ ለማግኘት ህሙማን የጤና ባለሙያ ጋር ሲሄዱ ምን ይሆን የሚጠብቃቸው? አስፈላጊውን የምርመራና የክትትል ሂደት ደግሞ በመጠኑ በጨረፍታ ብንመለከት የጤና ባለሙያ ጋር ሲሄዱ ያው ቅድም እንዳልኩት እነዚሁ ቀላል ነገሮች ካሉ እነሱንም በጥያቄና መልሱ ይነጋገሩባቸዋል። ቀለል ያሉ ጉዳዮች ከሆኑ ግን፣ ካልሆነ ለምሳሌ ሌሎች ምርመራዎች ያስፈልጋሉ። በአንድ በኩል የደም ምርመራ ሊደረግ ይችላል እና ለምንድን ነው ቢባል አንዳንድ ደማችን ውስጥ ያሉ እነዚህ ኤሌክትሮላይትስ የሚባሉ እንደ ፖታሲየም እንደ ማግኒዚየም ያሉ ነገሮች እና በተለያዩ ነገሮች እነዚህ ንጥረ ነገሮች ከደማችን ውስጥ ጎድለው ከተገኙ እነሱ ራሳቸው ለዛ ለሚያስጨንቀው አድማጫችን ላነሱት አይነት ለፓልፒቴሽንሱ መንስኤ ሊሆን ይችላል። ስለዚህ መጀ- የሚያስፈልገው አንዱ እነሱ ምንድን ናቸው ወርደዋል ወይ ብሎ ተከታትሎ እነሱን ማስተካከል ሊሆን ይችላል። እንደዚሁ ከደሙ ጋር በተገናኘ ምርመራ ደግሞ አንዱ ሁል ጊዜ የምንከታተለው ነገር ከዚህ ከልብ ትርታ መረበሽ ጋር በተገናኘ ሁኔታ ታይሮይድ የሚባለው አንገታችን ጋር ያለው ኦርጋን ነው። ታይሮይድ ማለት እንቅርት፣ እሱ ጋር ያለው ኦርጋን መሆኑ ነው እና የእሱ ስራ በጣም ከጨመረ ወይም ካነሰ እኛ ሃይፐር ታይሮይድዝም ይባላል፣ ከጨመረ፣ ካነሰ ሃይፖ ታይሮይድዝም ይባላል። በሁለቱም ረገድ ጨመረም አነሰም የልብ ትርታን ሊረብሽ ይችላል። ለምሳሌ እሱ ሌላው ከደሙ ጋር የሚገናኘው ቴስት ነው ማለት ነው። የጤና ባለሙያ ጋር በምንነጋገርበት ጊዜ ከዛም አልፎ ደግሞ አድማጫችን ሌላ የሚያገኙት ምርመራ ይሄ ኢኬጂ የምንለው ነገር ነው ማለት ነው። ይሄ እንግዲህ ወዲያው ክሊኒክ ውስጥ ደረት ጋር የሆኑ ሽቦች ኤሌክትሮድ ተገናኝተው እነሱን በተመለከተ የልብ የኤሌክትሪካል አክቲቪቲን ወዲያውኑ የሚችል ነገር ነው። አንድ መገንዘብ ያለብን ነገር ምንድን ነው? አንዳንድ ጊዜ የልብ ትርታው የሚረበሸው እዛ ክሊኒክ ውስጥ ላይሆን ይችላል። ለምሳሌ ሰዎች ማታ ማታ ሊተኙ ሊሆን ሲሆን ይችላል፣ አዎ የሚያማቸው ሌላ ጊዜ ውጪ ሲሄዱ ሊሆን ይችላል። ሌላ ጊዜ ስራ ላይ ይሆኑ ይሆናል። እና እዛ ክሊኒክ ደርሰው ከባለሙያ ጋር በሚነጋገሩበት ጊዜ ልባቸው ምንም ችግር ላይ ኖራት ይችላል። ሊጠፋ ይችላል ያ ምልክት አዎ፣ እዛው እዛው መድረሱ ራሱ ሊያቆመው ይችላል ችግሩን እና ላይ ያዝ ይችላል ማለት ነው። እና ይሄ እንግዲህ ሌባና ፖሊስ ሊጀመር ነው ትርታውን ለመያዝ እንደዚህ በሚሆንበት ጊዜ ደግሞ ሌላው እንዲህ አይነት ችግር ላለው ሰው የምናደርገው ምንድን ነው? ወደ ቤት ይዘውት የሚሄድ ሞኒተር ጋር ደግሞ ልንልካቸው እንችላለን። መለኪያ መሳሪያ ነው የልብ ትርታቸው የሚለካበት። ልክ እንደሱ ነው የኢኬጂውን አይነት እነዚህ የኢኬጂ ዋይሮች እንዳሉት ሆኖ እንደ ሴልፎን ትመስላለች ከእሱ ጋር የተገናኘች ነገር እናደረግና እሷን እንለጥፍና በሉ ወደ ቤት ሂዱና ልክም ሌላውን አክቲቪቲ በሙሉ እስካሁን እንደምታደርጉት በሱ ቀጥሉ ማለት ነው እና እነሱ በሚያደርጉበት ጊዜ እያንዳንዱ አይ ልብ ትርታ እንግዲህ በዛ መሳሪያ እየተቀዳሽ ነው ማለት። ስለዚህ አንዳንድ ጊዜ ለሀያ አራት ሰዓት እናደርገዋለን። አንዳንዴ ለአርባ ስምንት ሰዓት ሊሆን ይችላል። አንዳንዴ ደግሞ እስከ ወር ድረስ ልናደርገው እንችላለን። ለምን? ምክንያቱም የትርታው መረበሽ በየሳምንት አንዴ ሊሆን ብቻ ይሆናል። ለምሳሌ ሊመጣ የሚችለው በሳምንት አንዴ ሊሆን ይችላል። እንደ እሱ ከሆነ እሷን ለመያዝ ለሰላሳ ቀን ሙሉ ያችን መሳሪያ አድርገው ይዞራሉ ማለት ነውና እሷን ሲጨርሱ መልሰው ሲያመጧት፣ እሷ ላይ ሄደን መርምረን እነሱ የተሰማቸው ነገርና ልባቸው እውነትም የሚገናዘብ ችግር ይኑራት አይኑራት ካመታት ጋር ያኔ ነው ማየት የምንችለው። መልካም። በምርምራው ሂደት ውስጥ ሊኖሩ የሚችሉትን አማራጮች ጭምር ነው ዶክተር ብሸት ያመላከቱን። ህሙማኑ አንድ የእርሶ ህመምተኛ ክትትል የሚያደርግ ሰው ለምርመራ ሲመጣ ምን አይነት ነገሮችን በማስታወሻ ቢይዝ የተሻለ ምርመራ ውጤት እንዲያገኙ ይረዳል። በሌላ አነጋገር አንድ ህመምተኛ ምን አይነት ጉዳዮችን አጢኖ መምጣት አለበት? የልብ ትርታ በፈጣን ሁኔታ በሚመጣበት ጊዜ በህክምና ለመረዳት ይህን ጥያቄ ስለጠየቅከኝ አመሰግናለሁ። እንዲያውም ለዚህ ብቻ አይደለም፣ ለማንኛውም አይነት ጉዳይ አንድ ሰው እርዳታ ፈልጋለሁ ብሎ ሲሄድ ሁል ጊዜ ከሆማን ጋር የምነጋገረው ነገር ነው። የተቻላቸውን ያህል ኢንፎርሜሽን ሰብስበው ወደ ሐኪም ቤት የሄዱ ሰዎች የተሻለ እርዳታ ያገኛሉ። እዛ ደርሰው ደግሞ አንዳንድ ሰዎች ለምሳሌ አይ ያው አንተ ሐኪሙ ነህ እና ሁሉን ነገር አንተው ማወቅ አለብህ ብለው የሚሄዱት ደግሞ ጥሩ እርዳታ ያገኙ እና ይሄ በጣም ቆንጆ ጥያቄ ነው። ለዚህ ብቻ ሳይሆን ለሌላም ጉዳይ መጀመሪያ ሐኪሙ ማወቅ የሚፈልገው ይሄ ነገር መቼ ተጀመረ ነው። መቼ ተጀመረ፣ በየስንት ጊዜ ነው የሚመጣው የሚለው ነገር ደግሞ ይመጣል። ይሄ እንግዲህ ቅድም ያልነው መፍትሄ ጋር ሊደርስ ነው ማለት ነው። ለምሳሌ በየስንት ጊዜ ይመጣል? መልሱ በየቀኑ ከሆነ ያቺ ሞኒተሯ ወደ ቤት የምትላከው ለአንድ ቀን ብቻ ብትሆን ትበቃለች ማለት፣ በየሳምንቱ ከሆነ ለሰላሳ ቀን ማድረግ ያስፈልጋል ማለት እና ያንን መልእክት እንግዲህ ማን ነው አስተላልፎ ሀኪሙን የሚረዳው? ህሙማኑ ነው ማለት እና መቼ ተጀመረ፣ በየስንት ጊዜ ነው የሚመጣው፣ በሚመጣበት ጊዜ ያ ችግር ምን ያህል ይቆያል? በአንድ ጊዜ አንድ ሰከንድ ቆይቶ ነው የሚሄደው? አንድ ሰዓት ይቆያል ሌሊቱን በሙሉ ነው የሚሆነው። ይሄ ደግሞ በጣም ያስፈልጋል። ሲመጣና ሲቆይ ደግሞ ምን የተለያዩ ሌሎች ችግሮች ይመጣሉ። ለምሳሌ ይመጣል፣ አንድ ሰዓት ይቆያል፣ ግን እኔ ስራዬን ነው የምቀጥለው። ምንም ያን ያህል የሚያሰጋኝ ነገር የለም። ይሄ አንድ አባባል ነው። ወይም ደግሞ ይመጣና የልብ ትርታዬ በሚረበሽበት ጊዜ አልጋ ላይ ካልተኘው ፌንት ማድረግ ይመስለኛል። ይሄ ደግሞ ትንሽ ከበድ ያለ ጉዳይ፣ ግን ያንን ህሙማን ነው ለ ሐኪማቸው መንገር ያለባቸው። አዎ አለበዚያ ያኔ ማ ሲቀመጡ ምንም ችግር ያለ ካልመሰለ ሐኪሙም ሊያቃልለው ይችላል ጉዳዩን እና ይህን ነገር መናገር መቻል አለባቸው። ሌላው ያው ሐኪም ቤት ከሐኪሙ ጋር የሚደረገው ንግግር እንደ ኑዛዜ ነው። ምንም መደበቅ ያለበት ነገር የለም። ስለዚህ ድካምም ከነበረ፣ ትንሽ የስሜት አለመስተካከል ኖሮ፣ አልኮሆል የሚጠጣ ከሆነ፣ ሲጋራ የሚጨስ ከሆነ፣ ብዙ ቡና የሚጠጣ ከሆነ ሌላ የሕይወትን ችግር የፈጠሩ ነገሮች በቅርብ የተነሱ ነገሮች ካሉ እነዚህ በሙሉ አብረው ከዛ ጋ የተገናኙ ነገሮች ሊሆኑ ስለሚችሉ አይ ይሄን እናገራለሁ ይሄን አልናገርም ሲባል ሁሉ ነገሮች አብረው ከሐኪሙ ጋር በሚነጋገሩበት ጊዜ ወጥተው መነገር ያለባቸው ነገሮች ናቸው። ዶክተር ውብሸት በርከት ያሉ ጥያቄዎችን የመለሱልን፣ ለዚህ ሁኔታ የተጋለጡ ሰዎች ምን ያህል የአካል እንቅስቃሴ ያስፈልጋቸዋል? መመጠን አለባቸው ወይ? የሕክምና አማራጮቹ ምን ይመስላሉ? በተከታይ ፕሮግራማችን እንመለከታቸዋለን። ለዛሬው ግን ለጊዜው አመሰግናለሁ። ጊዜ ርስጥልኝ። በጣም አመሰግናለሁ።